ሳይንስና ቴክኖሎጂ በተፈጥሮም ሆነ በተለያዩ ምክንያቶች ልጅ ወልደው መሳም ላልታደሉ ሰዎች በሰው ሰራሽ መንገድ ልጅ እንዲያገኙ ለማድረግ የሕክምና ሳይንስ የተለያዩ ዘዴዎችን እያቀረበ ይገኛል። ከነዚህም መካከል ኢንቪትሮ ፈርትላይዜሽን ወይም በእንግሊዝኛው ምህፃሩ አይቪኤፍ የሚባለው የስነ ተዋልዶ ቴክኖሎጂ አንዱ ነው። ዶክተር ቶማስ መኩሪያ በመካንነትና ስነተዋልዶ ህክምና ሰብ ስፔሻሊስት ናቸው። በአሁኑ ጊዜ ሩዋንዳ ኪጋሊ በሚገኘው ሚሊታሪ ሆስፒታል የማስተማሪያ ማዕከል ውስጥ በሙያቸው እየሰሩ ይገኛሉ። ኢትዮጵያ በነበሩበት ወቅትም አዲስ አበባ በሚገኘው የጳውሎስ ሆስፒታል በዚሁ ህክምና የመውለድ ችግር የገጠማቸውን ጥንዶች አይናቸውን በአይናቸው እንዲያ ያደርገዋል። እሳቸው እንደሚሉት ኢንቪትሮ ፈርትላይዜሽን በቴክኖሎጂ የታገዘ የመካንነት የመጨረሻው ህክምና ነው። ህክምናውን ስናይ ብዙ መንገዶች አሉ። በቀላል መድኃኒቶች ሊስተካከሉ የሚኖሩ ችግሮች ይኖራሉ። አንዳንዴ ደግሞ ኦፕሬሽን የሚያስፈልጋቸው ችግሮች ሊኖሩ ይችላሉ። አንዳንዴ ደግሞ በቴክኖሎጂ የታገዘ ኢንቪትሮ ፈርቲላይዜሽን የምንለው ህክምና የሚያስፈልግበት ደረጃ ሊመጣ ይችላል ማለት ነው። ስለዚህ እንደ ችግሩ ይለያያል የምንሰጠው መድኃኒት ግን መጨረሻ ላይ ያው ሁሉ ነገር ካልተቻለ ብዙ ጊዜ ወደ ኢንቪትሮ ፈርቲላይዜሽን ወይም በቴክኖሎጂ የታገዘ የመካንነት ህክምና ወደምንለው ህክምና ነው የሚገባው ማለት ነው። ዶክተር ቶማስ እንደሚገልጹት መካንነት ሰፊ የጤና ችግር ሲሆን ጥንዶች ያለመከላከያ ከአንድ ዓመት በላይ ግንኙነት አድርገው እርግዝና መፈጠር ካልቻለ ወይም ደግሞ የሴቷ አድሜ ከ35 ዓመት በላይ ሆኖ ጥንዶቹ ያለመከላከያ ቢያንስ በሳምንት ሁለቴ እየተገናኙ በስድስት ወር ውስጥ እርግዝና መፈጠር ካልቻለ መካንነት ተከስቷል ተብሎ ይታሰባል። በዚህ ጊዜ ታዲያ የተለያዩ ምርመራዎች ተደርገው ወደ ሕክምና ይገባል ይላሉ ባለሙያው። ከህክምናዎቹ መካከል በቴክኖሎጂ የታገዘው ኢንቪትሮ ፈርትላይዜሽን አንዱና የመጨረሻው አማራጭ ነው። በሰው ሰራሽ መንገድ ልጅ የማግኘት ዘዴ ወይም ኢንቪትሮ ፈርትላይዜሽን የሴት እንቁላልንና የወንድ የዘር ፍሬን የሚያካትት የመካንነት ሕክምና ነው። ሂደቱ የሴት እንቁላል ማዳበርን መከታተልንና ማነቃቃትን ያካትታል። ኢንቪትሮ ፈርታይዜሽን ማለት እንቁላል ከሴቷ ይወሰዳል። እንቁላል ከመወሰዱ በፊት የተለያዩ መድኃኒቶች የምንሰጣቸው ይኖራል። ብዙ ጊዜ በመርፌ መልክ ነው የሚሰጡት እነዚህ መድኃኒቶች። ከዛ የተወሰኑ እንቁላሎች አስር ወይም ከዛ በላይ ፕሪፈረብሊ ካደጉ በኋላ ይወሰዳሉ፣ ከሴቷ ማለት ነው። ከወንዱ ደግሞ ዘረመን ከተወሰደ በኋላ በላብራቶሪ ውህደት ይደረግና ጽንስ ይፈጠራል። ያ ጽንስ ከሶስት እስከ አምስት ቀን ካደገ በኋላ ተመልሶ ወደ ማዕፀን ይገባል ማለት ነው። ያ ነው ኢንቪትሮ ፈርቲላይዜሽን የሚባለው ኢንቪትሮ ማለት ከማህጸን ውጭ ወይም ከሰውነት ውጭ እንደማለት ነው። ከሰውነት ውጭ ፈርቲላይዝ የተደረገ ጽንስ ማለት ነው እና እሱ ፈርቲላይዝ ከተደረገ በኋላ ተወሰነ ቀናት አድርጎ ይመለሳል። በዛ መልኩ እርግዝና ይፈጠራል ማለት ነው። ይህ ሕክምና ዶክተር ቶማስ እንደሚሉት በሁለት መንገድ ሊሰራ ይችላል። የመጀመሪያው ጥንዶቹ በራሳቸው እንቁላልና የወንድ የዘር ፍሬ የሚያሰሩት ሲሆን ሁለተኛው ደግሞ ሌሎች ለጋሾች የሚሰጡትን እንቁላልና የወንድ የዘር ፍሬ በመጠቀም ሊከናወን ይችላል። ይህም ባለሙያው እንደሚሉት ልጅ እንደሚፈልጉት ጥንዶች ችግር የሚወሰን ይሆናል። አሁን አንዳንዴ ከእድሜ ጋር ተያይዞ የሴት ልጅ ያው የማረጥ ደረጃ ወይም ሜኖፖዝ የሚባለው ልትገባ ትችላለች። እንደዛ ሲሆን እንቁላል እንደ አዲስ የሚያርክበት ምንም አይነት መንገድ የለም፣ እስካሁን ሳይንሱ አልደረሰበትም። ስለዚህ እርግዝና እንዲፈጠር ከሌላ ሰው እንቁላል መወሰድ ግድ ይሆናል ማለት ነው። በወንዱ ደግሞ አንድሮፖዝ የሚባል ነገር ቢኖርም ብዙ ጊዜ ያው እስፐርም ሙሉ ለሙሉ ማለቅ ደረጃ አይደርስም። ከእድሜ ጋር አንድሮፖዝ የሚባለው በጣም ከሰማንያ ዓመት በላይ ወንዶች ካልሆኑ በስተቀር ብዙ ጊዜ ወንድ ልጅ እስከ መጨረሻው ስፐርም ይኖረዋል ተብሎ ነው የሚታሰበው። አንዳንዴ ግን በተለያዩ ችግሮች በኢንፌክሽን ሊሆን ይችላል፣ በሌሎች የሆርሞን ችግሮች ሊሆን ይችላል፣ ወይም በተፈጥሯዊ እክሎች ሊኖር ይችላል፣ ስፐርም ላይገኝ ይችላል። ስለዚህ ስፐርም ዶኔሽን በሚባል ወይም የወንድ ዘረመን ከሌላ ሰው እንደዚሁ ተወስዶ ከሴቷ እንቁላል ጋር ተዋህዶ ፅንስ ሊፈጠር ይችላል ማለት ነው። ስለዚህ ኤግ ዶኔሽንም ሊሰራ ይችላል፣ ስፐርም ዶኔሽንም ሊሰራ ይችላል። በዛ መልክ የተሰራ ፅንስ ያው ወደ ሴቷ ተላልፎ እርግዝና ይፈጠራል ጠራል ማለት ነው። ልጁ የር እነሱ ሊሆን ይችላል ወይ የሚል ብዙ ጥያቄ ይነሳል። ምክንያቱም እንቁላሉ የሌላ ሰው ከሆነ የወንዴ ዘርፍሬውም የሌላ ሰው፣ እንደዚህ አይነት ኬዝ ሊፈጠር ይችላል እና ባዮሎጂካል ልጅ ወይም ደግሞ በደም የተሳሰረ ልጅ ነው ማለት ይቻላል። እንግዲህ ይሄ ኮምፕሊኬትድ የሆነ ኩዌስችን ነው። ይሄ ጥያቄ እንግዲህ ብዙ ጊዜ ነገሩን የሚያሳልፈው ሰው ነው ያንን ነገር መወሰድ አለበት ብዬ የማስበው ፐርሰናሊ። ነገር ግን በሕግ ደግሞ ስንሄድ የአብዛኛው ሀገር ሕግ እናትነት ያው መውለድ ነው። የወለደ ሰው እናት ናት ነው እንጂ ጄኔቲክ ተጠንቶ ባዮሎጂ ተጠንቶ አይደለም። በሕግም ደረጃ እናትነት ምንድን ነው ሲባል ስትወልደው ያን ልጅ ያው እናት ናት ተብሎ ነው የሚታሰበው። ስለዚህ ያ ዲሲዥን ብዙ ጊዜ ለጥንዶቹ ነው የምንተወው። በሕግ ደረጃ ግን አገሩ ሊፈቅድ ይገባል። በኢትዮጵያ ደረጃ እስከማ እስከማውቀው ድረስ ያ ህግ በኔሽን ዋይድ ደረጃ የወጣ ነገር የለም። እስካሁን የተከለከለም አይደለም የተፈቀደም አይደለም። አሁን እንቅስቃሴዎች አሉ። ኤግ ዶኔሽን፣ ስፐርም ዶኔሽን ወይም ጀራል ጋሜት ዶኔሽን እንዲፈቀድ እንቅስቃሴዎች እንዳሉ ይገባኛል። እዛም እያለሁ ጊዜ በዚህ እንትን ውስጥ ኢንቮልቭድ ነበርኩኝ እና ብዙ ሰዎች በዚህ ችግር ይጠቃሉ። ይሄ ኢትዮጵያ ውስጥ ያለ ብቻ ሳይሆን ዓለም አቀፍ ብዙ ችግር አለ። ከሜኖፖዝ ጋር አንዳንዴም እንቁላል ያለ እድሜ ከማለት ጋር እንዳልኩት ኮሚኒኬሽን ቅድም ስፐርም ያለመኖር ችግር ብዙ ሰዎችን ስለሚያጠቃ ያ ዲሲዥን ለሰዎቹ ነው መጥተው ያለበት የሚል አስተሳሰብ ነው። እንደ ሀኪም ያለ ጄኔራል የሆነ እንትኑን እንደዚህ ነው ቪዲ መመለስ ይከብደኛል። በኢትዮጵያ እስካሁን በለጋሾች ከሚሰጥ ዘር እርግዝናን መፍጠር ያልተጀመረ ቢሆንም በሌሎች ሀገራት ይሰራበታል። በዚህ ጊዜ ከማንኛውም ሰው የሚወሰድ ሳይሆን ለጋሾች በወጣትነት እድሜ ክልል ያሉ በተለይ ሴቶች ከ30 ዓመት በታች መሆንና የጤና ችግር የሌለባቸው መሆን ይገባቸዋል። ለዚህም ከልገሳው በፊት ቅድመ ምርመራ እንደሚደረግ ባለሙያው ገልጸዋል። በተጨማሪም ከጥንዶቹ የቅርብ ዘመድ የተገኘ የወንድ የዘር ፍሬም ሆነ የሴት እንቁላል ለዚህ ሕክምና አይውልም። እርግዝናውን በሚፈልጉ ሴቶች በኩልም ሕክምናውን ከማግኘታቸው በፊት እንደ ዕድሜና ጤና ያሉ ጉዳዮች ግምት ውስጥ እንደሚገቡ ዶክተር ቶማስ ያስረዳሉ። የራሱ የሆነ ክራይቴሪያ ያለው ማንኛውም ሰው እርግዝና ከማድረጉ በፊት ቼክ ማድረግ አለበት። እንኳንስ በእድሜ ትንሽ ከፍ ያለ ሰው ይቅርና በእድሜ ከአርባ አምስት ዓመት በታችም ለሆነች ሴት የተወሰነ ችግሮች አሏት ወይ፣ ስኳር አለ ወይ፣ ደም ግፊት አለ ወይ፣ ቫይታሚኖች ትወስዳለች ወይ ብለን የምናደርጋቸው ቅድመ ክትትሎች ይኖራሉ። ከነሱ በተጨማሪ ደግሞ ብዙ ጊዜ ዶኔሽን እድሜም ገደብ አለው። በብዙ አገር በህግ ከስልሳ በላይ ብዙ ጊዜ አይሰራም። አንዳንዴ ሀምሳ አምስት ዓመት ሲበዛም ደግሞ ስልሳ ዓመት በላይ አይሰራም። እንደዛም የሆነበት ምክንያት ምንድን ነው? እርግዝና ራይ አብረው የሚመጡ ተጓዳኝ ችግሮች ፖሲቢሊቲያቸው ከፍ ይላል ከስልሳ ዓመት በላይ ሲሆን፣ ፕሪክላምሲያ፣ የስኳር በሽታ፣ ልጁ ላይ የእድገት ችግር የማምጣት ወሊድ ላይ ችግር የመፈጠር ብዙ ብዙ ኦብስቴትሪክ ኮምፕሊኬሽኖች ከፍ ስለሚሉ ብዙ ጊዜ በብዙ ሀገር ከስልሳ ዓመት በላይ ዶኔሽን አይሰራም ማለት ነው። ስለዚህ እነዛ እነዛ ፕሪኮሽኖች ተሰርተው ነው ለሪሲፒየንቱም ሆነ ለዶኖሩ ካንዲዴት ሲሆኑ ከዛ በኋላ ወደዛ የሚገባው ማለት ነው። ኢንቪትሮ ፈርትላይዜሽን ከጎርጎሪያኑ 1978 ዓ ም ጀምሮ ጥቅም ላይ የዋለና በቴክኖሎጂ የታገዘ የመካንነት ሕክምና ሲሆን በዓለም ዙሪያ ከ2 ሚሊዮን በላይ ህጻናት በዚህ ቴክኖሎጂ ውጤታማ በሆነ መንገድ ተወልደዋል። ከዚህ አንጻር ውጤታማ የሚባል ቴክኖሎጂ ሲሆን በደህንነት በኩልም በተፈጥሮ መንገድ ከሚወለዱ ህጻናት የተለየ ጤና እክል እንደማያስከትል ባለሙያው ገልጸዋል። እርግዝናውም ላይ ቢሆን የተለየ ችግር አንዳንዴ የተወሰነ ፕሪክላምሲያ ፒፒኤች የሚባሉ ኮምፕሊኬሽኖች አሉ። እነሱ ስላይት ሪስክ ሊኖረው ይችላል፣ ግን ሲግኒፊካንት አይደለም። እናም ቴክኖሎጂው እንዳይሰራ የሚያደርግ አይደለም። ስለዚህ ሴፍ ነው ማለት ይቻላል። ውጤታማነቱ እንደ ጥንዶቹ ይወሰናል። ኢንጀኔራል ከሰላሳ አምስት እስከ ሰባ ፐርሰንት ድረስ ሊሆን ይችላል፣ ግን የጥንዶቹ ፕሮፋይል ነው የሚወስነው። በተለይ እንቁላል ዶኔሽን ካልሆነ የሴት እድሜ እንቁላል መጠን እና የስፐርም ኳሊቲ በጣም ኢምፖርታንት ናቸው ኢፌክቲቭ ይሆናል ወይስ አይሆንም የሚለውን ነገር ለመገመት። ስለዚህ ብዙ ጊዜ እኛ የምናደርገው ለእያንዳንዱ ጥንድ ያላቸውን ፐርሰንቴጅ ባላቸው ፕሮፋይል ታይቶ ይነገራቸዋል ማለት ነው። ግን ከሰላሳ አምስት እስከ ሰባ ፐርሰንት፣ ዶኔሽን ሲሆን እስከ ሰማኒያ ፐርሰንት ሊደርስ ይችላል። የመሳካት እድል ይኖረዋል በዚህ ሁኔታ። በኢትዮጵያም ይህ ሕክምና በጳውሎስ ሆስፒታል እየተሰጠ የሚገኝ ሲሆን እንደ ባለሙያው ብዙ ስኬት ተገኝቶበታል። እስከ ቅርብ ጊዜ ድረስ እስከ አንድ አመት ጊዜ ድረስ እዛ ነበርኩኝ ጳውሎስ ሆስፒታል። የመጀመሪያው ፐብሊክ አይቪኤፍ ሴንተር የከፈትነው በጳውሎስ ሆስፒታል ነበረ። እዛም ለአምስት ዓመት ስሰራ ነበረ፣ ኢንስቲቱሽንም ስመራ ነበር እና በዛ ጊዜ ውስጥ ሰባት ሺህ አካባቢ ጥንዶች አይቪኤፍ ሰርተን የሰክሰስ ሬታችንም ከአርባ ስድስት ፐርሰንት እስከ አምሳ ፐርሰንት አካባቢ ነው። ያ ደግሞ በዛ ጊዜ ዶኔሽን አይፈቀድም እኛ ሀገር በራስ እንቁላል እና በራስ ስፐርም ተጠቅመን ማለት ነው። ያ በጣም ጥሩ የሚባል ሪዛልት ነው እና ያም ነገር አሁንም እየቀጠለ ነው። ስለዚህ ብዙ ተሰርተዋል፣ ከዚህ በኋላም መሰራቱ አይቀርም እና ሰክሰስ ሬቱም ጥሩ ነው። እድሜ እየጨመረ ሲሄድ እርግዝና የመሳካቱ እድል እየቀነሰ ስለሚሄድ በዚህ ሕክምና እድሜ ወሳኝነት አለው። በሌላ በኩል ወልዶ ለማሳደግ ወይም የሚወለደው ልጅ ከወላጆቹ በቂ እንክብካቤ እንዲያገኝ እድሜያቸው ለገፉ ሰዎች አይመከርም። በአጠቃላይ ይህ ሂደት እርግዝናን የመፍጠር እድል መጨመሩ መካንነትን ማስቀረት መቻሉ፣ የቅድመ ዘረመል ምርመራ መኖሩ፣ የዘርፍሬን ማቆየት መቻሉ፣ ማግባት ላልቻሉ ሰዎች አማራጭ ሆኖ መቅረቡ ጠቀሜታዎቹ ናቸው። በሌላ በኩል በዋጋ ደረጃ ውድ መሆኑ፣ ሂደቱ የሚያስከትለው የሥነ ልቦናና የስሜት ጫና ቀላል አለመሆኑ፣ በአጠቃላይ ሲታይ ጤናማ ነው ቢባልም የሚያስከትለው አንዳንድ ተጓዳኝ የጤና ችግሮች ከአንድ በላይ እርግዝና የመከሰት እድልን የሚጨምር መሆኑና ሕክምናው ስኬታማ ካልሆነ በሰዎቹ ላይ የሚያስከትለው የስሜት መጎዳት እንደ ጥረት ይጠቀሳል። በተጨማሪም የሥነ ተዋልዶ ቴክኖሎጂዎችን በሚጠቀሙ ጥንዶች ላይ ጥያቄ ባይነሳም ከለጋሽ በሚገኝ የዘር ፍሬ የሚደረግ እርግዝና ላይ ከሞራልና ከሃይማኖት አንጻር አከራካሪ ጉዳዮች መኖራቸውም በዚህ ቴክኖሎጂ የሚነሳ ሌላው አከራካሪ ጉዳይ ነው። አድማጮች የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሪያችሁ ነበርኩ። መልካም ጊዜ።